አንቲ ውእቱ ዕፅ ዘሬ ሙሴ በነደይ እሳት ወይ ትዊ ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ሰው ከርስኪ ወይ ሳተ መለኮቱ እያዋአየ ሥጋኪ ሳሌ ለነ ቅድስት